ካርነቫል በሚከበርባቸው የራይን ወንዝን በሚያዋስኑ ኮሎኝ፣ ዱስልዶርፍና ማይንስን በመሳሰሉ ከተሞች የሚኖሩ ጀርመናውያን ፊታቸውን የተለያዩ ቀለማት በመቀባት እንዲሁም የተለያዩ አልባሳትን በማጥለቅ በአደባባይ በተለያዩ አዳራሾችና ቡና ቤቶች በመሰብሰብ ዕለቱን በዘፈንና በፈንጠዝያ ያሳልፉታል። የፊታችን ሰኞ ለሚከበረውና ሮዝን ሞንታግ ለሚባለው ዋናው የካርነቫል የአደባባይ ድግስና ፈንጠዝያም ከአንድ ሚሊዮን የሚበልጥ ሰው እንደሚጠበቅ የአካባቢው ባለስልጣናት አስታውቀዋል። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በምህፃሩ ዩኔስኮ ለብዙ የኮሎኝ ነዋሪዎች ትልቅ ባህላዊ ትርጓሜ የያዘውን ይህንኑ የራይን አካባቢ ካርነቫልን እንደ ጎርጎሪዎሳውያኑ ዘመን አቆጣጠር በ2015 ዓ ም የተጠበቀ ቅርስ በሚል መዝግቦታል። የኮሎኝ ነዋሪዎች ካርነቫልን ልክ እንደ ራይን ወንዝና በከተማይቱ እንዳለው ትልቁ የዶም ቤተ ክርስቲያን የከተማይቱ ልዩ መለያ አድርገው ይመለከቱታል። በዚህም የተነሳ የዘንድሮው የካርነቫል ድግስ ካላንዳች ጥቃት እንዲያልፍ የብዙዎች ፍላጎት ነው። የኮሎኝ ከተማ ከፍተኛ ባለስልጣናት ካርነቫል አስተማማኝ በሆነ መንገድ የሚካሄድበትን ሁኔታ የከተማይቱ ጸጥታ ጥበቃ ኃይላት ብቃት የሚፈተንበት ተግባር አድርገው ማስቀመጣቸውን የኮሎኝ ፖሊስ ዋና ኮሚሽነር ቮልፍጋንግ ባልደስ ገልጸዋል። ዲ ሲቬስታ በአዲስ ዓመት ዋዜማ የተፈጸመው ጥቃት በአሁኑ የካርኒቫል አከባበር ጸጥታ ጥበቃ እቅድ ላይ ተጽዕኖ አሳርፏል። በኮሎኝ ይህ አይነት ሁኔታ ተፈጥሮ አያውቅም። ቀደም ባሉት ጊዜያት በየዓመቱ የምናደርገው በከተማይቱ በበዓሉ ላይ የተሳተፉ ሰዎችን የተፈጸሙ ወንጀሎችንና የደረሱ ግጭቶችን በተመለከተ በቀዳሚው ዓመት ካገኘናቸው መረጃዎች በመነሳት ነበር እቅድ የምናወጣው። አሁን ግን ሁኔታው ለየት ያለ ነው። በመሆኑም የጸጥታ ማስጠበቁን እርምጃችንን በጣም አጠናክረናል። በከተማይቱ ብዙ ኃይል አሰማርተናል። የጸጥታ ማስጠበቁን መመሪያ ማዘጋጀቱን በተመለከተም ከኮሎኝ ከተማ አስተዳደርና ከካርኒቫል አዘጋጅ ኮሚቴ ጋር በቅርብ ትብብር እየሰራን ነው። ለኮሎኝ ከተማ የተዘጋጀውን የጸጥታ ማስጠበቂያ መመሪያን የሚመለከት ማንኛውም ሰው የከተማይቱ ባለስልጣናት ሁኔታው ምን ያህል እንዳሳሰባቸው ሊረዳ ይችላል። የካርነቫል ድግስና ፈንጠዝያ በሚደራባቸው በዋነኞቹ የኮሎኛ አካባቢዎች ግዙፍ መብራቶች የተተከሉ ሲሆን ሴት ፖሊሶችና የስነ ልቡና ባለሙያዎችም ምናልባት ድንገት የክብረ ንጽህና መደፈር ጥቃት ለሚደርስባቸው ሴቶች ሰለባዎች እርዳታ የሚሰጡበትም አንድ ማዕከል በመሃል ከተማ መቋቋሙ ተገልጿል።